አራት መቶ የኬንያ የጸጥታ አስከባሪ ፖሊሶች በዚህ ሳምንት ሄይቲ ገብተዋል ኬንያውያን ታዲያ በገዛ ሀገራችን ሰላም ሳይኖር የጸጥታ አስከባሪዎችን ወደ ሄይቲ መላክ ለምን አስፈለገ በማለት በመጠየቅ ላይ ይገኛሉ ፖሊሶቹ የተላኩት በጉልበተኛ ወረብሎች ሁከት እየታመሰች ያለችው የካሪቢያኗን ሀገር ለማረጋጋትና ዴሞክራሲያዊ አስተዳደር እንዲመለስ ከሌሎች ሀገሮች ፖሊሶች ጋር ሆነው ለማገዝ ነው በሌላ በኩል ኬንያ ውስጥ በቀረበው የግብር ጭማሪ ረቂቅ ህግ የተነሳ የተቀሰቀሰው ተቋሙ ቀጥሏል። ፓርላማውን በወረሩ ተቃዋሚ ሰልፈኞችና በፖሊሶች መካከል በተፈጠረ ግጭትም በርካታ ሰዎች ተገድለዋል። የቪኦኤ የአሜሪካ ድምጿ ማሪያማ ዲያሎ ከናይሮቢ ባስተላለፈችው ዘገባ እንዳለችው የሀገሪቱ መንግስት የራሱ ሀገር ችግር ላይ እያለ ስለምን የሌላ ሀገር ሰላምን ሊያስከብር ተነሳ የሚለው ጥያቄ የሚያነሱ ኬንያውያን አሉ። ቆንጅታዬ እንደሚከተለው አጠናቅረዋለች። የኬንያ ፖሊሶች በሁከት እየታመሰች ያለችው የካሪቢያን አካባቢዋ ሀገር ሄይቲ እንድትረጋጋ በሚደረገው ጥረት ሊረዱ ከትናንት በስቲያ ማክሰኞ እለት ዋና ከተማዋ ፖርቶ ፕሬንስ ገብተዋል። በሀገር ውስጥ ደግሞ በግብር ጭማሪው የተነሳ የተጫረው ተቃውሞ ባለፉት ሁለት ሳምንታት ተቀጣጥሎ ፓርላማው ፊት ለፊት ፖሊሶችና ተቃዋሚ ሰልፈኞች መካከል በተፈጠረ ግጭት የበርካታ ሰዎች ሕይወት አልፏል። አንዳንዶቹ የተቃዋሚ ሰልፈኞች ታዲያ ሀገር ውስጥ እንዲህ ያለ ብጥብጥ እያለ ወደ ሄይቲ ፖሊሶች መላክ ምን ይባላል የሚል ጥያቄ እያነሱ ነው። ዴኒሽ አንዱ ናቸው። ይ ንት የስተር ሀይቲ አይሮኒካል ባክ ሆም ፖሊሶቹ ትላንትና ወደ ሀይቲ ሄዱ። የሚገርመው ግን እዚሁ ሀገር ውስጥ እኮ ሰላም የለም። ፖሊሶች እዚህ እኛኑ ይታገሉናል። እዚህ ሰላም ሳይኖር ሌላ ሀገር ሄደው ደግሞ ይታገላሉ። እንደሚመስለኝ መንግስት፣ እኛን ማንም አይሰማችሁም፣ ምንም መናገር አትችሉም ሊለን ነው የፈለገው። ኬልቪን ሞሴስ ደግሞ ለተቃውሞ ከወጡት መካከል አይደሉም። ቢሆንም ቀደም ሲል ዴኒሽ ያነሱትን ጥያቄ ይጋራሉ። ፎ ሚ ኢትስ አ ደብል ኤጅድ ሶርድ ኮዝ ዩ ካናት ቢ ታኪንግ ትሩፕስ ኦፍ ዘ አውት ኦፍ ዘ ኮንትሪ ለእኔ ነገሩ በሁሉም በኩል ስለት ባለው ሰይፍ ይመሰላል። ምክንያቱም የራስህ ሀገር እየተበጠበጠ ፖሊስህን ወደ ሌላ ሀገር አትልክም። የራስህ ቤት እየተቃጠለ ጉረቤትህን ልትረዳ እንደ መሞከር ይቆጠራል። በእኔ አስተያየት ለራሳቸው ጥቅም ብለው ያደረጉት ነገር ነው። በምን አይነት ሂደት እንደተከናወነ የምናውቀው ነገር የለም። ፍርድ ቤት እግድ አስተላልፎበት ነበር። መንግስት እግዱን ጥሶ ነው ወታደሮቹን ወደ ሄይቲ ላካቸው። የኬንያ ፕሬዝደንት ዊልያም ሮቶ ፖሊሶቹ ወደ ሄይቲ በተሸኙበት ስነስርዓት ላይ ባሰሙት ንግግር ተልዕኳቸው በሁከት አብዝታ በተጎዳችው ሀገር ዘላቂ ሰላም እንዲመለስ የሚረዳ እንደሚሆን ተናግረዋል። ስ ሚሽን ኢዝ ዋን ኦፍ ደ ሞስት አርጀንት ኢምፖርታንት ይህ ተልእኮ አጣዳፊ ተልእኮ ነው። በዓለም አቀፍ ትብብር ትልቅ ስፍራ ያለው ታሪካዊ ተልእኮም ነው። አገሮች እንደ ዓለም አቀፍ ማህበረሰብ የሚከተሏቸውን የጋራ ሴቶች የሚያረጋግጥና ለሰብአዊነት መቆምን የሚያሳይ ተልእኮ ነው። በአብዛኛው በወረበሎች ቁጥጥር ስር በወደቀችው ሄይቲ ሁከቱን አብርዶ ሰላም ለማስፈን በኬንያ የሚመራ ተልእኮ እንዲሰማራ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባለፈው እንደ አውሮፓውያን አቆጣጠር 2023 ባሳለፈው ውሳኔ ይሁንታ እንደሰጠ ይታወሳል። የሆነ ሆኖ ያን ውሳኔን በጥቂት ወራት ተከትሎ የኬንያ ከፍተኛ ፍርድ ቤት የሀገሪቱን ሕገ መንግስት የሚጥስ ነው በማለት ፖሊሶቹ እንዳይላኩ እግድ አስተላለፈ። ኬንያ ከሄይቲ ጋር ይህንን የፖሊሶች ተልዕኮ በሚመለከት የጋራ የሁለትዮሽ ስምምነት የላትም የሚለው አንዱ ፍርድ ቤቱ ያነሳው ጉዳይ ነው። የኬንያ መንግስት በኋላ ላይ የተጠየቀውን ስምምነት ያገኘ ቢሆንም የፊተኛውን ክስ በመንግስቱ ላይ የመሰረቱት ሰዎች ተልዕኮ እንዲታገድ በመጠየቅ በቅርቡ ሌላ ክስ መስርተዋል። በዚህኛው ክስ ላይ ፍርድ ቤቱ ገና ውሳኔ አልሰጠበትም። ጃቫስ ቢጋምቦ ኬንያዊ ጠበቃና የአስተዳደር ጉዳዮች አማካሪ ናቸው። የሚከተለውን አስተያየት ሰጥተዋል። ይሄ ነገር ህገ መንግስቱን የጣሰ ድርጊት ነው የሚል የፍርድ ቤት ውሳኔ እንደገና ቢተላለፍበት የኬንያ መንግስት በተለይ ህግ አስፈጻሚው ዘርፍ ምን ሊያደርግ ነው? ምናልባት እዚያ ሄቲ ውስጥ ዘልቀው ያሉትን የጸጥታ ኃይሎች ወደ ሀገራቸው መልስ ቢባልስ የሀገራችንን አመራር ስም የሚያጎድፍ ነገር ይሆናል። የፖሊሶቹ ስምሪት ሂደት በአመዛኙ የተከናወነው ሚስጥራዊ በሆነ መንገድ ነው። ጃቫስ ቢጋምቦ ታዲያ እርግጥ ነው የተልእኮ ኬንያ በዓለም አቀፍ የሰላም ማስከበር ስራ በዓለም መድረክ ላይ ስሟን የሚያስጠራ ነው። አሁን መላው የኬንያ ሕዝብ የተላኩት ፖሊሶች ለውጥ ማምጣት አለማምጣታቸውን ባንክሮ ይከታተላል ብለዋል። ስ ስ ስ ስ ስ ስ ስ ስ የኬንያ ፖሊሶች ወደ ሄይቲ እንዲዘምቱ የተደረገው ውሳኔ በብልሃት የተከናወነ ትክክለኛ እርምጃ ነው፣ አይደለም የሚለውን የተልእኮ መሳካት ወይም መክሸፍ ይወስነዋል። ሁለተኛ ደግሞ ይህ የሰላም ተልእኮ የሚከናወንበት መንገድና በተልእኮ ምን ያህል ሰው ሞተ፣ ምን ያህል ቆሰለ፣ የሚለውም የስኬቱ መለኪያ ይሆናል። ፕሬዚደንት ዊሊያም ሩቶ ማክሰኞ ዕለት በቴሌቪዥን በተላለፈው ንግግራቸው በግብር ጭማሪው ህግ የተነሳ ለተቃውሞ የወጡት ሰልፈኞች ፓርላማውን መውረራቸውን የአገር ክህደትና በብሔራዊ ጸጥታ ላይ የተሰነዘረ አደጋ ብለው አውግዘውታል። ፕሬዚደንቱ ትናንት ባደረጉት ንግግራቸው ደግሞ የፋይናንስ ህጉን ይዘት ካጤኑና ህዝቡም ያሰማውን ተቃውሞ ካደመጡ በኋላ የቀረበላቸውን ህግ ላለመፈረም መወሰናቸውን አስታውቀዋል። ይህንኑ ተከትሎም ምክትላቸው ሪጋቲ ጋቻጓ ተቃውሞ እንዲገታ ተማጽኖ አቅርበዋል።